አድማጮች ቀጣዩም የመጽሔት ቅዱስ እዚያው ኢትዮጵያ ያቆየናል። በምዕራብ ወለጋ ዞን መንዲ ከተማ መምህራንና ተማሪዎች ታስረው ወዳልታወቀ ቦታ መወሰዳቸውን እንዲሁም ማክሰኞ መጋቢት አስራ ሶስት ቀን በከተማው ውስጥ የሚገኝ አንድ የገበያ ቦታ መቃጠሉን በቃጠሎው የመንግስት እጅ አለበት የሚል ጥርጣሬ እንዳላቸው የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ይህም በተመለከተ የአካባቢው ፖሊስ ምንም የማውቀው ነገር የለም ሲል፣ የከተማው ከንቲባ በበኩላቸው በቁጥጥር ስር ውለው የነበሩት ሰዎች መለቀቃቸውን ገልጸው የገበያ ቦታ መቃጠሉን አምነዋል። ማጣራት እየተደረገ ነው ሲሉም አስረድተዋል። የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። አቶ ኩመላ ኬና የተባሉ የመንዲ ከተማ ነዋሪ ስለ ሁኔታው ሲናገሩ ሰኞ መጋቢት አስራ ሁለት ቀን ከአዲስ አበባ ወደ አሶሳ የሚወስደው መንገድ አምስት ቦታ ስለተዘጋ ይህን መንገድ ዘግተዋል የተባሉ ሰዎችን ለመያዝ የከተማውና የፌዴራል ፖሊሶች ከተማ ውስጥ ገብተው የተወሰኑ ወጣቶችን እንደያዙ ይናገራሉ። እኚሁ ነዋሪ እንደሚሉት በከተማውና በመንዲ ሁለተኛ ደረጃ ትምህርት ቤት አካባቢ በተደረገ አሰሳም ሰባት መምህራንና አስር ተማሪዎች መያዛቸውን ነገር ግን የት እንደተወሰዱ እንደማይታወቅ ይናገራሉ። ደበኛ ቤተሰቦቻቸው ምግብ ይዘው ወደ ፖሊስ ጣቢያ ሊጠይቋቸው ሲሄዱ አላገኟቸውም። የት እንዳሉ ቢጠይቁም መልስ የሚሰጣቸው ጠፋ። በጣም አጥብቀው ሲጠይቁ እኛ አናውቅም ብለው መለሷቸው። አሁን ቤተሰብ ጭንቀት ላይ ነው የሚገኘው። ከቅርብ ጊዜ ወዲህ የታሰሩ ሰዎች የት እንደሚወሰዱ አለማወቅ የተለመደ እንደሆነ የሚናገሩት እኚህ ነዋሪ ተቃውሞ የተጀመረ አካባቢ የሚታሰሩ ሰዎች የት እንደሚወሰዱ ይታወቅ እንደነበር ይገልጻሉ። በተጨማሪም በዚሁ ከተማ በማግስቱ ማክሰኞ ሌሊት ስድስት ሰዓት አካባቢ በመንዲ ከተማ ውስጥ የሚገኝ አንድ መቶ ያህል መደብ የሰፈረበት የገበያ ቦታ መቃጠሉን የሚናገሩት እኚህ ነዋሪ መንግስት የገበያውን ቦታ ስለሚፈልገው በዘዴ አቃጥሎታል የሚል ጥርጣሬ እንዳላቸው ይገልጻሉ። ለጥርጣሪው ማጠናከሪያ ነው ያሉት ደግሞ ህዝቡ እሳቱን ሊያጠፋ ሲወጣ በታጣቂዎች በተኩስ መልሰውታል ይላሉ። በሁለት ሺህ ስድስት ዓመተ ምህረት ይህን የገበያ ቦታ አሁን ካለበት ወደ ስታዲየም አካባቢ ለማዞር ፈልገው ህዝቡ በመቃወሙ ትተውት ነበር። ስለዚህ መንግስት ቦታውን ፈልጎት ነው ያቃጠለው የሚል ጥርጣሬ ነው ያለው። የመንዲ ከተማ ፖሊስ ኃላፊ ኢንስፔክተር ሰንዳባ ስለሁኔታው ተጠይቀው እኔ እዛ አካባቢ የለሁም፣ አጠያይቄ ለወደፊቱ ገልጻለሁ። አሁን ምንም የምገልጸው ነገር የለም በማለት ስልኩን ዘግተዋል። የመንዲ ከተማ ከንቲባ አቶ ሳሙኤል ሰንበታ በበኩላቸው ገበያው ስለመቃጠሉ ሲጠየቁ ገበያው መቃጠሉን አምነው ማን እንዳቃጠለው ግን እንደማያውቁ ተናግረዋል። ገበያው ተቃጥሏል። ማን እንዳቃጠለው አላውቅም። እኩለ ሌሊት በኋላ ነው ቃጠሎ የተነሳው። የተቃጠለችው ገበያ ዝም ብላ ድሀ ነጋዴ የሚቸረችርባት እንጂ ትልቅ የገበያ ቦታ አይደለም። ወንጀሉን የሰራው ማን እንደሆነ እስካሁን አላወቅንም። እሳቱን ህዝቡ በርብርብ ማጥፋቱን ገልጸው ቦታው በመንግስት ይፈለጋል የሚለውን ግን አስተባብለዋል። ተማሪ ጂማ ቤኩማ የተባለ ሌላ አስተያየት ሰጪ ሰኞ ዕለት ተወስደው ያሉበት የማይታወቀው አስራ ሰባት ተማሪዎችና መምህራን እንዲፈቱ ማክሰኞ ዕለት በከተማው ተቃውሞ ተካሂዶ እንደነበር ገልጾ ገበያው የተቃጠለው የዛን ዕለት ሌሊት መሆኑን ይናገራል። ሌሎች ተማሪዎችም በዛን ቀን መታሰራቸውን ገልጿል። የመንዲህ ከተማ ከንቲባ አቶ ሳሙኤል ስለታሰሩት ተማሪዎች ተጠይቀው በዕለቱ ታስረው የነበሩት መለቀቃቸውን፣ ሌሎቹ ግን መንግስት ፈልጎ እንደወሰዳቸው ይናገራሉ። ማክሰኞ ተማሪዎች ችግር ሊፈጥሩ ሞከሩ። በወቅቱም ተይዘው የነበሩ አስራ አራት ልጃገረዶችና አራት ወንዶች ልጆች ነበሩ። እስር ቤት አላደሩም። ታስረው ውለው ተመክረው ለቤተሰቦቻቸው ተሰጥተዋል። በመኪና ተጫኑ የተባሉት ግን የተለየ ነው። መንግሥት ነው የፈለጋቸው የመንዲ ከተማ ከንቲባ አቶ ሳሙኤል መንግስትን የፈለጋቸው ይበሉ እንጂ የክልሉ ወይም የፌዴራሉ መንግስት የሚለውን ግን አላብራሩም።